Voice of America. በዓመታዊው የአዲስ ዓለም አቀፍ የፊልም ፌስቲቫል ስር አዲስ አበባ ላይ እየተካሄደ ባለው የዘጋቢ ፊልሞች ትርኢት ዛሬ በአሜሪካ የፊልም ሰሪዎችና ዳይሬክተሮች ፊልም ቀን ሆኖ ውሏል። የዘንድሮው አስረኛው ፌስቲቫል የከትናንት በስቲያው ረቡዕ ሚያዚያ 26 2008 ዓ ም የተጀመረ ሲሆን ነገ እሁድ እንደሚጠናቀቅ ታውቋል። የፌስቲቫሉ አዘጋጅ ኢኒሽቲቭ አፍሪካ የሚባለው ድርጅት እንደሆነ ይታወቃል። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ። ድርቅ ያስከትለውን የምግብ እጥረትና የአካባቢ መራቆት ተከትሎ በሀመር እና በዳሰነች ብሔረሰቦች መካከል የነበረን ግጭት የሚዳሰሰው ፊልም አሁን ማምሻውን ከታዩት ውስጥ ነው። በጆይል ሎረንስ ዳይሬክተርነት ከተሰራው ፊልም አዘጋጆች አንዱ አንተነህ እንዳለ ፊልሙ የተጀመረው ቀደም ብሎ እንደሆነ ይናገራል። እኛ ያው የጀመርነው ወይ እንደዚህ ድራውቱ ምናምን ሳይኖር በፊት የተጀመረው ስራ አሁን የተጀመረ አለም፣ ወይ ቆየ ነው እንደነገርኩ የዛሬ ሶስት አራት አመት የተጀመረ ስራ ነው እንጂ ድራውቱ ጋር ምንም ኮኔክት የሚያደርገው ነገር ነው የተገናኘ ነገር እንዳጋጣሚ፣ አሁን ባለው ክረን ሲቹዌሽን ላይ እለቱ የአሜሪካ ፊልም ቀን ሆኖ የዋለው በአስረኛው አዲስ ኢንተርናሽናል ፊልም ፌስቲቫል ስር ነው። ከፌስቲቫሉ አዘጋጆች ጋር መስራታቸው ፈቃድ ያገኙባቸውን ወቅታዊ የአሜሪካ ዘጋቢ ወይም ዶክመንተሪ ፊልሞች ለማቅረብ እንዳስቻላቸው በአዲስ አበባው ኤምባሲ የባህል ክፍል ኃላፊ የሆኑት ለርንድ ዲስ ተናግረዋል። የአዲስ አበባ ኢንተርናሽናል ፊልም ፌስቲቫል በዶኩመንታሪ ወይም በዘጋቢ ፊልሞች ላይ ያተኩራል። ባለፉት ዘጠኝ ወራት ደግሞ የዩናይትድ ስቴትስ ኤምባሲም ዶኩመንታሪ ፊልሞችን በማስተዋወቅ ላይ ያተኩሯል። ስልሳ የሚሆኑ ወቅታዊ የአሜሪካ ፊልሞችን ለማሳየት ለኤምባሲው ፈቃድ በሰጠው የአሜሪካ ፊልም ፕሮግራም ስር ልክ እንደኛ ሁሉ በዘጋቢ ፊልሞች ላይ ስለሚያተኩረው ስለዚህ ፊልም ፌስቲቫል ስንረዳ ጥሩ የጋራ ስራ እንደሚሆን አሰብን ነው ያሉት። በነገ ዕለት በሚጠናቀቀው አስረኛው የአዲስ ኢንተርናሽናል ፊልም ፌስቲቫል ከ60 በላይ ዘጋቢ ፊልሞች እንደሚቀርቡ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።